የባህል መድረክ ስንት አመቴ ነው? አሉጅ ዛሬ ሰማንያ አመት ከሶስት ቀን ምሳሌ እንኳን አደረሶት እንኳን ለዚህ በጤና አበቃው ትላለሁኝ መጀመሪያ በአምላክሽ ዜርሽትልኝ ለመልከም ምኞትሽ ሰማንያኛ ዓመታቸውን መስከረም 17 ካከበሩ ከቀናት በኋላ ባለፈው ሳምንት ውስጥ በስልክ ያገኘናቸው የመድረኩ ፈርጥ የተውኔቱ ምሁር ተባባሪ ፕሮፌሰር ተስፋዬ ገሰሰን ነበር ያደመጥ ነው። ጤና ይስጥልኝ አድማጮች፣ እንደምንሰነበታችሁ። በአገር ፍቅር ብሔራዊ ቲያትር ብሎም በአዲስ አበባ ዩኒቨርሲቲ የባህል ተቋም ኮሌጅ አገልግለዋል። በኢትዮጵያ ቴሌቪዥንም በጋዜጠኝነት ሰርተዋል። በዕለቱ ዝግጅታችን ባለፈው ሰሞን ሰማንያኛ ዓመታቸውን ያከበሩትን ተባባሪ ፕሮፌሰር ተስፋዬ ገሰሰን በእንግድነት ይዘናል። መልካም ቆይታ። በኢትዮጵያ ቀደምትና አሉ በሚባሉት በብሔራዊ ቲያትርና በአገር ፍቅር ቲያትር ብሎም በአዲስ አበባ ዩኒቨርሲቲ የባህል ማዕከል በኃላፊነት ሰርተዋል። ለሰላሳ ዓመታት በመምህርነት አገልግለዋል። በአዲስ አበባ ዩኒቨርሲቲ ኮሌጅ በ22 ዓመታቸው ትምህርታቸውን ሲያጠናቀቁ የህግ ባለሙያ ለመሆን ትምህርታቸውን ለመቀጠል አስበው ነበር። ነገር ግን በወጣቱ በተስፋዬ ገሰሰ የመድረክ ጥበብ የተማረኩት ጃንሆይ ወጣቱን ተስፋዬን ጠርተው አነጋገሩት፣ በስራውም አመሰገኑት። የነጻ ትምህርት እድል እንዲያገኝም ትዕዛዝ አስተላለፉ። በቲያትር በሺህ ዘጠኝ መቶ ሀምሳ አመተ ምህረት ዩኒቨርሲቲ ኮሌጅ አዲስ አበባ ተማሪ የነበርኩ ጊዜ እኔ አራተኛ አመት ጨርሻለሁ። ስጨርስ በተመራቂው ክፍል ከሌሎቹም ተማሪዎች ጋር በመተባበር እዮብ የተባለ ቲያትር አዘጋጀን። ያኔ ቀዳማዊ ኃይለስላሴ ቲያትር ከተከፈተ ሁለት አመቱ ነው፣ በአርባ ስምንት የተከፈተ ይሄን ቲያትር የሠራ ነው የሠራሁት እኔ። አራተኛ አመት ዩኒቨርሲቲ ኮሌጅ ሆኜ ሺህ ዘጠኝ መቶ ሀምሳ አመት ነው ያንን ቲያትር ወስደን አዲስ ስለነበረ ቲያትር ቤቱ ኦፕራ ሚኒስ ጃመሬ ቲያትር ቤቱ እዛ አሳየ ነው እኔ ዋናውን መኒቷናይ እዮ እዮብን ሆኜ ነበር የተጫወቱ እና ያን ያኑ የተመለከቱት ከቤተሰብ ዘመዶቻቸው ጋር ከሹማምቶቻቸው ጋር ነው አስተያየት የተያዩ ተደሰቱበት በተውኔት እና በማግስቱ ጠሩኝ። ገነሰ አሁን የሰበባ ዩኒቨርሲቲ የሆነው እነተ ልዑል ቤተ መንግስታቸው እና እሳቸው ያን ጊዜ የትምህርት ሚኒስቴርን ፕሮቶኮል የያዙ እሳቸው ነበሩ። እና ቢሮቸው ጠሩም እጅ ነሳው። በቃ ኦ ሰያዊ ሚኔዝ መድረክ ላይ ሳይ ትልቅ መስለኝ ነበር፣ ለካስ አጠር ያልክነ አሉ እንደመቀለል ብለው እዛ መወደዳቸውን እና ምን እንደምማር ጠየቁኝ። ያኔ እንዳልካቸው መኮንን ምክትል ሚኒስትራቸው ነበር እና እሱም እዛው ነበር እና ህግ እንደምማር እና ስኮላርሽፕ ማግኘቸው ወደ ፈረንሳይ ሀገር እንደሚሄድ ስገልጽላቸው እንዳልካቸው መኮንን ምን ያህል ህግ የሚማሩ ሰዎች አሉን አሉ አንድ አስራ ሁለት ናቸው መሰለኝ። ግርማዊ ጃር ያለ አስራ ሁለት ሰው አይበዛም ህግ ምን አለ ይህ ልጅ ሄዶ ግ 43 mar 4 bilen በስማችን ተከፍቷል ኦፔራው ፈረንጆች ናቸው የሚያስካሄዱት እዚህ መስክም የተማሩ ሰዎች ያስፈልጉናል ይሉታል አንተስ ምን ታስባለህ ሲሉ ይለጥ ሄድ ነሳ እንዲ ማለት አይቻል ሚሉስ የሚፈቅደውን ነገር በያን እንግዲህ ትምህርት ይፈረግለት እና እዛ የፈለገው ሀገር ሄዱ ይህን እንዲማር ብሎ ትዕዛዝ ይሰጡታል ወደ አሜሪካ ሀገር ተጻጽፈው ተነጋግረው ኖርዝ ዌስተርን ዩኒቨርሲቲ የሚባለው ጋር እንድማር የአንደር ግራጁዌት ኮርስ ግን ስላልነበረኝ መሰረታዊ ትምህርት እዛ አንድ አዘጋጁ የጨርሼ እንደገና ኤንኤ የተሸጋገረ በሁለት አመት ሽ ተምሬ በሀምሳ ሶስት ዓመተ ምህረት የመጣው እንግዲህ፣ ይህ ትልቅ ህይወት ለውጥ ነው ያደረጉት ጃንሪ በኔ ላይ ጥሩ ነው ብዬ ነው የማስበው። ምክንያቱም የሚወደውን ሙያ ነው የጠቆሙት፣ ለይተውት ተሰጥኦ ወይም እና የበዛ መስክ እንድገፋበት ማድረጋቸው ትልቅ ነገር ነው። እኔም አደራ ነው ሲሉኝ ነው እንግዲህ ጽዋቱን ሳድግ ና ተመልሼ በሁሉም ዘርፍ በስወናም በአዘጋጅነትም በአስተዳደርም በመምህርነትም ስሰራ እስከዛሬ ቆይቻለሁ፣ ብለሻል አሉ። ልክ ነው። የብሔራዊ ቲያትር ስራ አስኪያዥ ነበሩ። ከዛም ደግሞ የኢትዮጵያ ቴሌቪዥን ጋዜጠኛም ሆኖ ሰርተዋል። አዎ፣ ከዛ በፊት የሀገር ፍቅር ቲያትር ቤትም ስራ አስኪያጅ ነበርኩኝ። በዩኒቨርሲቲ የቤተ ኪነ ጥበባት ቲያትር ወይም የባህል ማዕከል ይባላል፣ መምህር ሆኜም፣ ዲሬክተር ሆኜ ሰርቻለሁ እና በሁሉም ዘርፍ ነው ተሳታፊነት የነበረው። በጋዜጠኝነት ስሉሽ ከብሔራዊ ትያትር ቤት ስነሳ ነው ወደ ቴሌቪዥን በአማካሪነት ተለውጬ እዛ እንደ ጋዜጠኛ ሆኜ ሰርቻለሁ። በማስተዋወቅ በኩል ግን ለፕሬስም ሬዲዮም ተሳትፎ ነበረ። ምክንያቱም በፕሬስም በሬዲዮም ኪነ ጥበባትን ማሳደግ ነበረብን። እነዛ ፕሮግራሞች እና ጽሁፎች አቀርብ ነበረ። ግን እንደ ሙሉ ጋዜጠኝነት ሳይሆን በትርፍ ጊዜ ላይ ማለት ነው። ስንት አመት ሰሩ ማለት ነው? እንግዲህ እዛ እኔ እንግዲህ አስቡ ከሀምሳ አራት አመተ ምህረት ጀምሮ እስካሁን ድረስ አክቲቭ ነኝ፣ ሞር ኦር ለስ ጡረታ መውጫ ዘመኔ ስድስት አመት ተራዝሙልኝ። በዘጠና አንድ አመተ ምህረት ነው የወጣሁት እና ግን ከዛ ጊዜ ጀምሮ ቢሆን አሁን በዩኒቨርሲቲ ውስጥ በትርፍ ጊዜ መምህርነት እሰራለሁ። ቴሌቪዥን አልፎ አልፎን በክል አለኝ፣ ሁል ጊዜ ሚዲያ ላይ አለሁኝ። ፊልምም ደግሞ እሰራለሁ፣ ፊቸር ፊልም አክተር በመሆን እና አሁንም ገና እየተንቀሳወስኩ ነው ያለው። ተባባሪ ፕሮፌሰር ተስፋዬ ገሰሰ እንግዲህ አያቶ ፊት አውራሪ ቆለጭ የግርማዊ ቀዳማዊ ኃይለሥላሴ ሞግዚት እንደነበሩ እርስዎ ደግሞ አሁን ሰማንያ ዓመት ሞልቶታል እና እስቲ ይህንን ታሪክ ከዚህ ከአያቶ ከፊት አውራሪ ቆለጭ እስከ ተስፋዬ ገሰሰ ያለውን ዋና ዋና የሚሉትን አውሩልኝ። አሁ ግን እዚያው በዚያው በምንፈጥረው መብስ ሊሸፈን የሚችል አይደለም። እንደ አንዳንድ ነገር ጠቁሞች እንደሆነ ፊት አውራሪ ቆለጭ ወንድም እድሜ የኖሩ ናቸው። የጃንሆይም ታላቅ ናቸው። አሁን ጃንሆይ ዘንድሮ ሀምሌ አስራ ስድስት ስንተኛ አመታቸው ነው? የሆነ መቶ ሀያ ግድማ ምናምን እንደዚህ መቶ ሀያ አምስት መሰለኝ መቶ ሀያ አምስት ነው የሆነው። እንግዲህ የጃንሆይ ታላቅ ማለት እንግዲህ አስር አመት የሚለጧቸው እንኳን ቢባል በጣም ተበቂ ይላል ማለት ነው። ተባሪ ቆሎጭ ተባሪ ቆሎጭ ሶስተኛ ልጅ ናቸው። ገሰሰ ኮሌጅ የኔ አባት ማለት ነው። የኔ አባት እንደ እሳቸው እድሜ ብዙ አልሰጠውም። ያረፈው ሀምሳው አመቱ አካባቢ ነው። እሳቸው ግን ወደ ሰማኒያ ውስጥ ነበሩ ሲያልፉ። ተባሪ ኮሌጅ፣ እናቴ ግን በአጭር እድሜዋ ነው ተጠጫችም እንኳን አድጌ ፍቷም ጠብቼ ሳልጨርስ አመትም ሳይሞላ ነው ሞት እና ወደ ተባሪ ኮሌጅ ልመለስልሽ እና ተባሪ ኮሌጅ ጊዜ ሲባሉ አሳደጓቸውም ናለም ሳይሆን ግርማዊ ጃን ሆይ ተፈሪ መኮንን እጃዝማሽ 这五。嗯 ገረሙ እየስራ የሚባል አውራጃ አለ ሀረር ጆርስና እዛ ሾሙ የአስራ አራት አመት ልጅ ለማስተዳደር ብቁ አይደለም ስለዚህ መኳንቶቻቸው አንዱን ራስ መኮንን ተዛሪ ቆሎችን አደራ አንተ እየ አስተዳድርለት ብለው በሞግዚትነት ነው ሹመቱ የተቀበሉት ማለት ነው ከዚያም በኋላ ወደ ሰላሌም በተሾሙበት ጊዜ ወደ ሸዋ መጥተው ከሀረር ያን ጊዜም ተዛሪ በሞግዚት አስተዳዳሪነት ነበረ ሲሰሩ የነበሩት ስለዚህ ሞግዚት ሲባል ይ እንደ ራሴነት እንደማለት ነገር ነው እንጂ ማሳደግ ማለት አይደለም። የእሳቸውን ኃላፊነት ለመሸፈን ነው ማለት። ከዚያ ያን ጊዜ ባቡር እንግዲህ ከጅቡቲ አዲስ አበባ ይዘረጋ ነበር ና ፊታውራሪ ኮሌጅ ደግሞ እንደዚሁ ያንን እንዲቆጣጠሩላቸውም ጨምረው ጃንሆይ ራስ ተፈሪነታቸው ጊዜ አርሰቸው ሲሰሩ ነበረ። በነገራችን ላይ አዲሱ የአዲስ አበባ ጅቡቲ ባቡር መስመር እና ቀጥታ ከጠዋት የተነሳ ከጅቡቲ አዲስ አበባ ማታ ይገባል። ፊታውራሪ ኮሌጅ እንደዚህ ያለ ለውጥ ና ባጭር ጊዜ ውስጥ ደግሞ ሲሰራና ሲከናወን በጣም ያዩ ቤት ደስ ይለኝ ነበር ማለት ደስ ይላቸው ነበር ማለት ነው። በእነሱ ጊዜ ዘንዶውን ስንቱን ጠጣውን በረሃን፣ እያቋረጡ ሲሰራ የነበረው እንግዲህ ይሄንን ይመስላል። አባቴ መቶ በጣሊያን ጊዜ ነው። ጣሊያን እንደገባ ነው እኔ የተወለድኩ እና እሱ ከፋሪ ናቸው ያ ማለት የቴክኖክራት እንደማለት ናቸው ወይም ቢሮክራት አይነት ነበሩ። ናያው እንደምታውቁት ጦርነቱ ጊዜ ክተት ሲባል ሁሉም ሰው ወደ ዘመቻ የሚሄደው እና ይህንን ተካፍሏል። ጊዜያቸው የነበረውን ታሪክ እኔም እንግዲህ ዘናዊ ዛናዊን ዘመነ መንግስት የጣሊያን መንግስት ሀያ ዘጠኝ ላይ ጣሊያን ነው ሀያ ስምንት ነው የገባው የወጣው በሰላሳ ሶስት ነው እንግዲህ ያንወይን መንግስት ኔ ከሰላሳ ሶስት አመተ ምህረት እስከ አሁን ድረስ እስከ ሁለት ሺ ዘጠኝ አመተ ምህረት ድረስ ኖር ያለው አይቼዋለሁ ማለት ነው በመሀሉን ደርግ ነው እና አሁን ደግሞ ኢህአዴግን እየተሳተፍኩበት ነው። ረጅም የቲያትር ጥበባት ተሞክሯቸውን የሚተርኩት ተባባሪ ፕሮፌሰር ተስፋ የገሰሰ እኔ አሉ። እኔ ከልጅነት እስከ ጎልማሳነት ከዚያም እስከ አዛውንት ዕድሜ ባየሁት እና በታዘብኩት መሰረት የመድረክ ጥበባትም ልዩ ልዩ ለውጦችና እድገቶች እያሳዩ ያለንበት ደረጃ ደርሷል። ያው ዓለም እየተለዋወጠች ነው እኛም ራሳችን ከወጣትነት ወደ ጎልማሳነት ከጎልማሳነት ወደ አረጋዊነት እያልን የተሸጋገርን ነው ያለ ነው እና የቲያትርም ጥበብ ወይም የመድረክ ጥበብ አትም እንደዚሁ ልዩ ልዩ እድገት እያሳዩ ለውጥ እያሳዩ ናቸው ያሉት። በተለይ የግሎባላይዜሽን ሁሉን ነገር ገለባብጦታል። አሁን ከዚህ ጋራ ሽና ስንት ሺህ ኪሎ ሜትር ርቀት ላይ ከመቅጽበት መነጋገር መቻል ትንሽ ነገር አይደለም። እንግዲህ በእናንተ ሀገር ጀርመን ሀገር ቢሆን ኳስ ሜዳ ላይ ወይም እንግሊዝ ሀገር ኳስ ሜዳ ከመቅጽበት ላይ ይታያል። ይሄ ደግሞ ያው ከመድረክ ጥበባቱ ጋራ ስም አለው ው የቪዲዮዎቹም የዲቪዲዎቹም ነገሮች ሁሉ አሉ። እና የጥበቡ ነገር ደግሞ የካሜራ በጣም ነው የለወጠው። ፊልም መተውነይ ወይ ለፊልም መጽሐፍና ለመድረክ መጽሐፍ ወይም ለመድረክ መተውነይ በጣም የተለያየ ገጽታ ያለው ነው። ስለዚህ ለውጡ በጣም በጣም ብዙና ግልስ ነው። የመለስ ጥበብ ግን እናት ስለሆነ ፊልምም ሆነ የሲኒማም የቴሌቪዥንም ሁሉ ወላጅ እናት ልንለው እንችላለን። ጥበብ ስለሆነ ደግሞም ሌሎችን ጥበባትንም ደግሞ አብሮ ስለሚያካትት አይሞትም እና ህያው ነው። እሱ አሁን ህያው ቦክሰኞችን ማየት እና ህያው ኳስ ተጫዋቾችን ማየት እና እነሱን ምስላቸውም ደግሞ በኋላ ማየት ወይም እዚያን ጊዜ ቢሆን ምስሉን ማየት የተለያየ ስሜት ነው የሚሰጠው በተመልካች። እና የመድረክ ጥበባት እንግዲህ ይሄ ተጽዕኖ ቢኖርባቸውም አይሞቱም። እነሱም አፍቃሪ ሁል ጊዜ ሊኖር ይችላል፣ ግን መኮትኮት አለበት። በተለይ አዳዲሱ ትውልድ ወደ ኤሌክትሮኒክ ሚዲያ እና ወደ ፕሬስ ሚዲያ፣ ወደ ኦዲዮ ሚዲያ እየተሸጋገረ የመግለጽ ጥበባትን ሀያው የሆነውን ነገር እዛ ሄዶ ማየት ትንሽ ልምዱን ያሳጣበታል እና ይህ ነገር በኢትዮጵያ ብቻ ሳይሆን በሌላውም ዓለም የተከናወነ የተከወነ ነገር ስለሆነ እንግዲህ ግ እንደ ጊዜው መቀበል ነው ማለት ነው። በጣም ጥሩ ነው። የኢትዮጵያ ቲያትርስ አድጓል ይላሉ። ያላደገ ነገር ምንም የለም። ከህዝብ ጋር ብርም ወደ አንድ ሚሊዮን ብር በኛ ወጣትነት ጊዜ ያላቸው ጥቂት ጃንሆይና ጥቂቶች ሚሊዮኔሮች በእጅ የሚቆጠሩ ነበሩ። አሁን ወደ ስንትና ስንት ነው የሚቆጥረው? ወልድያ የተወለደው ሀጂ አላሙዲን በቢሊዮን ሰባኛ ነው ስልሳኛ፣ አርባኛ ያለ ሀብታም ሆነዋል። እና እድገት እንግዲህ ለውጥም አለ እንግዲህ ብሩም ደግሞ ያንን ያህል ገለባ የሆነ ነው የሚገዛው ነገር ትንሽ ነው ቀላል እና ብስልጠ ቀሊሉም እያየሽ መኖር እና ይህንን ታውቁታ ታውቂዋለሽ። አሁን አድማጮቻችንም ያውቁታል። ለውጡ የትየለሌ ነው። እንግዲህ ጋሽ ተስፋዬ ለወጣቱ በተለይ ደግሞ በሙያው በቲያትር ጥበባቱ ምክሮ ምንድን ነው ምንድን ነው የሚመክሩት? ያው እንደኔ ሆነ እንግዲህ መሆን ያለበት እኔ ከዛን ጊዜ ጀምሮ እስካሁን ድረስ ተላውስ እንዳልኩሽ ብያለው ይመለከታል። የኔን አራያ መውሰድ ነው ያለበት፣ ጤናውን መጠበቅ፣ በገንዘብ እንዳይደለል፣ በሌላ ሙያ እንዳይደለል፣ በሱስ እንዳይያዝ እና ሙያውን የሚያዘናጋውን ነገር እንደ እንዲከላከል ነው አደራ የምለው እና እኔም እንግዲህ እስከምሞት ድረስ ይህን ኗራ አያነት ይዤ እንጥላለን። ረዳት ፕሮፌሰር ተስፋዬ ገሰሰ በበርካታ ተውኔቶች ላይ ተውነዋል። የሎሬት ጸጋዬ ገብረ መድኅንን ሀምሌት ሐምሌት የሾህ አክሊል ቴዎድሮስ እንዲሁም ጸረ ኮሎኒያሊዝም የተሰኙ ቲያትሮችን በድንቅ አጨዋወት ከሰሯቸው ተውኔቶች መካከል ይጠቀሳሉ በአዲስ አበባ ዩኒቨርሲቲ አሁንም ድረስ በቲያትር መምህርነት የሚያገለግሉት ተባባሪ ፕሮፌሰር ተስፋ የገሰሰ የአምስት ልጆች አባት የአስር የልጅ ልጆች አያት ናቸው ልጄ አሉ ተስፋ የገሰሰ በቃለ ምልልሱ መጨረሻ እንግዲህ ጋዜጠኛ ነሽ እና ፋክቱን ማቅረብ አለብሽ ከመጀመሪያዋ ባለቤቴ ጋር ለ20 ዓመታት አብሬ ኖሬ ያለው ከአሁኗ ባለቤቴ ጋር ደግሞ ይኸው አንድ ላይ 30 ዓመታችን ነው ይህ ነው ፋክቱ አሉ በድጋሜ ተባባሪ ፕሮፌሰር ተስፋ የገሰሰ ለሰጡኝ ቃለምልልስ በዶች በለስን በማመስገን ጤና ደስታን በመመኘት የዕለቱን ዝግጅቴን ላጠናቅ አዜብ ታደሰነኝ ጤና ይስጥልኝ